we የጨቅላ ህጻናትን ህይወት ከሚቀጥፉ ችግሮች መካከል አንዱ የመተንፈሻ አካላት ችግርና ህመም ነው። ይህ ችግር ደግሞ በተለይም ወቅቱ ክረምት ከመሆኑ ጋር ተያይዞ ከሚጨሱ ከሰል ከመሳሰሉ፣ እንዲሁም ደግሞ እንጨት ከመሳሰሉ ጭሶች እንዲሁም ደግሞ በቅርብ ጊዜ እየተለመደ ከመጣው በቤት ውስጥ ሺሻ ከማጨስ ጋር ተያይዞ እየተባባሰ መሆኑን ባለሙያዎች እየተናገሩ ይገኛሉ። በምሽቱ በዚህ ዙሪያ ባለሙያ ጋብዘናል። ስለ መፍትሄውም የምንነጋገር ይሆናል። በሌላ በኩል ደግሞ ከዓለም አቀፉ የጠፈር ምርምር ናሳ ባለሙያ ጋብዘንላቸዋል። በጣም አስፈላጊ የሆነው ውሃ ነው። ሰው የሰው ልጅም ከዚህ ዓለም ከዚህ ምድር ካወጣ እና ሌላ ቦታ ከወሰነ ውሃ ከሌለ የሰው ልጅ እንዴት ነው ህይወቱን የሚቀጥለው የሚለው ጥያቄ ትልቁ ጥያቄ ነው። በናሳ ላይ እንዲሁም በህዋሳ ይተነ የሰማችሁት በናሳ የምርምር ተቋም ውስጥ በምህንድስና እያገለገለ የሚገኘው ወጣቱን ተመራማሪ ዶክተር ብርሃኑ ቦልቻን ነው በቅርብ ጊዜ አዲስ ግኝት በማግኘት ስሙ እየተጠቀሰ ይገኛል የምሽቱ እንግዳችን አድርገኗል። ስፖርትና ሌሎች ጥንቅሮችን የሚያካተትንበት የሰኞ ምሽት ነሐሴ 30 2014 ዓ ም መሰናዶን እየመራው ኤደን ገረመው አብሬያችሁ እቆያለሁ ኤልያስ አስማረም በድምፅና ምስል ምህንድስና አብሮን አለ ሌሎች ስቱዲዮ ባለሙያ ዜናዎች እንዲሁም ደግሞ የዌብ ባለሙያዎች ጋር በመሆን አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ዶክተር ብርሃኑ ቡልቻ በዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ውስጥ በኤሌክትሮኒክስ መሐንዲስነት እያገለገለ የሚገኝ ወጣት ተመራማሪ ነው። ዶክተር ብርሃኑ ጨረቃ ላይ ይህ ውሃ ይኖር እንደሆነ ለማወቅ ለአመታት የተደረገውን ምርምር በአንድ ደረጃ ከፍ የሚያደርግ ፈጠራ ማስተዋወቁን ተከትሎ ከሰሞኑ ከፍተኛ እውቅናን አግኝቷል። ስለ ግኝቱ ይዘትና ፋይዳ ለማወቅ ባልደረባችን በፍቃዱ ሞርዳ ከዶክተር ብርሃኑ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል። ዶክተር ብርሃኑ ቡልቻ ከዚህ በፊት በተለይ በቅርብ ጊዜ ጨረቃ ላይ ውሃ ይገኝ እንደሆነ የሚያመላክት መሳሪያ በመስራቱ ትልቅ የሆነ ሽፋን በማህበራዊ ሚዲያ ላይ ስትሰጥ ነው የነበረው። ይሄ ትልቅ ስኬት ነው። ለዚህ ስኬት ከየት ተነስተው ነው እዚህ ድረስ የደረሱት? ስኬት በአጭሩ አዲስ አበባ ነው ተወልጄ ያደኩት፣ ተማርኩትም። እንዲሁም የመጀመሪያ ደረጃ ትምህርት ቤቴን መካነ ኢየሱስ የሚባል የክርስቲያን ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርትም ፐብሊክ ትምህርት ቤት ሚኒሊክ የሚባል ትምህርት ቤት ነው የተማርኩት። ጅማሬ ከዛ ነው ስለ ህዋ ጥናት ሪሊ ልጆኝ ያጠናለው ብዬ አስቤም ባላቅም፣ ግን ሳይንስ አጠቃላይ ለእኔ ትልቅ ቦታ ነበረው። ቅድም እንዳልኩ የክርስቲያን ትምህርት ቤት ስለተማርኩኝ ስለ ህዋ ሀሳቦች በእምነት በክርስትና እምነት ላይ ስለሚነሱ እነዚህ አይምሮ ላይ በረጅም ጊዜ ይመላለሳሉ እና ኪዩርየስ ነበርኩኝ ማወቅ ነገሩን በጥልቀት የማየት ነገር በጣም ከፍላጎት አንጻር በጣም ትልቅ ፍላጎት ነበረኝ። ከዛ ነው የኔ መንገድ የሚጀምረው። ናሳ መቼ ነው የጀመሩት? እንዴት ነው የናሳን እድል ማግኘት የቻሉት? ለናሳ ተቀጥሮ መስራት ከጀመርኩኝ አሁን ስድስት አመት ሆኖኛል። ወደ ህዋ ጥናት ዝንባለ ያዳበርኩት መጀመሪያ የሳይንስ ክላሶችን በደንብ ፍላጎት ነበረኝ። እዛ ላይ በደንብ አተኩር ነበረ። የመጀመሪያ ዲግሪ በፊዚክስ ኢንጂነሪንግ ነው የተማርኩት እዚህ አሜሪካ ውስጥ። ከዛም በመቀጠል የድህረ ምረቃ ግራጁዌት ስኩል የሚባለው በዚሁ በስፔስ የሚጠቅሙ መሳሪያዎችን የሚሰራ ጥናት እና ምርምር ላይ ነበር የምሰራው። በዛ ጊዜ ትልቅ የፍላጎቴን ወደ እውነታ የመለወጥ መንገድ የከፈተልኝ ሁኔታ ነው ያለው እዛ ላይ ከዛ እንግዲህ እንዳልኩ በህዋ ላይ ለህዋ የሚጠቅሙ መሳሪያዎችን ስትሰራ የስራ ያለ የሚቀጥለው ስቴት ናሳ ወይንም ደግሞ በዩኒቨርሲቲ ውስጥ ያሉ የፕሮፌሰርነት ወይንም ደግሞ የምርምር ጥናት ላይ የተለያዩ ኦርጋናይዜሽኖች ላይ መስራት ነው። ለእኔ ትልቁ ኢንትረስት የነበረው ናሳ ነበር። እንደዛ ነው ወደ ናሳ እድሉን አግኝቼ ለመስራት የጀመርኩት ከስድስት ዓመት በፊት። መነጋገሪያ የሆነው መሳሪያ በዚህ በጨረቃ ላይ ውሃን ማግኘት ይረዳል የሚል ነው እና እስቲ ስለዚህ መሳሪያ ባጭሩ የሚነግሩን ነገር በጣም ጥሩ ከዛሬ ሀምሳ ሶስት ዓመት በፊት የአሜሪካ እንዲሁም የራሻ ህዋ እሽቅርድም ወደ ህዋ ወደ ጨረቃ ለመሄድ እሽቅርድም ላይ ነበሩ የኮልድ ዋር የሚባለው አካባቢ ላይ በዛ ጊዜ ላይ አፖሎ የሚባል ሚሽን ከናሳ ብዙ ስራ ተሰርቷል ከዛም ስራው አንዱ አፖሎ የሚባለው ወደ ጨረቃ ላይ ሄደው አርፈው ከጨረቃ ላይ እንዲሁም አፈርን እና የተለያዩ ነገሮችን ይዘው የመጡበት ነገር አለ። ከዛ በኋላ ወደ ጨረቃ ሄደን አናቅም። በአፖሎ የተጀመረው የዛሬ ሀምሳ ሶስት ዓመት የተጀመረው ህዋ ጉዞ አሁን በተጠናከረ ሁኔታ በሚቀጥሉት አምስትና አስር እንዲሁም አስራ አምስት ዓመት ላይ የሰው ልጅ አሳርፈን እንዲሁም እዛ ቤት መስርተን መኖር ስፔስ ቱሪዝም እዛ ሄደን መጎብኘትን የመሳሰሉትን ነገሮች ለማከናወን ተጀመረው ስራ ላይ በጣም አስፈላጊ የሆነው ውሃ ነው። ሰው የሰው ልጅም ከዚህ አለም ከዚህ ምድር ካወጣ ነው እና ሌላ ቦታ ከወሰን ነው ውሃ ከሌለ የሰው ልጅ እንዴት ነው ህይወቱን የሚቀጥለው የሚለው ጥያቄ ትልቁ ጥያቄ ነው። በናሳ ላይ እንዲሁም በህዋ ሳይት ተናፍላል። ስለዚህ ከዛ ጋር ተያይዞ የኔ ጥናት የሚሰራው ውሃን መፈለግ ነው። ውሃን ለመፈለግ የተለያዩ መንገዶች አሉ። ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከምሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪውሎች አሉ። እነሱን ላ የሚያይ መሳሪያ ነው። እንዲሁም ውሃ ካለ ውሃው ከየት መጣ የሚባለውን ጥያቄ መመለስ እንፈልጋለን። የእኛ ሶላር ሲስተም ሲፈጠር አብሮ የተመጣ ነው ወይንስ በተለየ መንገድ ኮሜቶች የሚባሉ ወይንም ደግሞ ተወርዋሪ በረዶ ያዘሉ ነገሮች ውሃን ወደ ጨረቃ ላይ ያመተውት ነው ወይ? ውሃ እስካለ በምን ያህል መጠን አለ? መጠኑ ካወቅ ነው ለሰው አገልግሎት ይውላሉ ወይ የሚሉትን ጥያቄዎች ለመመለስ ውሃን መፈለጉ ይቀጥማል እና የሚቀጥሉትን አሁን ያልኩን ጥያቄዎች ለመመለስ በጣም ትልቅ መንገድ ነው። እኔ የሰራቸው ነገሮች እነዚህን ጥያቄዎች ለመመለስ በጣም ወሳኝ ነው ውሃ ማግኘት የሚያስችል መሳሪያ ነው ማለት ነው። በሳይዙ በጣም ያነሰ አሁን ካሉት የተሻለ ይሰራል ተብሎ የሚታመን በመሆኑን አንተ እንዲሁም ሌሎቹ የሰሙበት ምክንያት ይሄ ነው። ከዚህ በፊት ጨረቃ ላይ ውሃን ለማግኘት የተደረገ ሙከራ የለም፣ ይሄ መጀመሪያው ነው ማለት ይቻላል። ካለስ ይሄኛው የተሻለ ነገር ይሰራል የሚባለው ምንድን ነው? ይኸው ከዚህ በፊት ጨረቃ ላይ ያሉትን የተለያዩ ነገሮች ለማጥናት የተላኩ መሳሪያዎች አሉ። እንዲሁም ጨረቃን አሁን አሁን በምናወራበት ጊዜ ጨረቃን የሚዞሩ ኦርቢተር ይባላሉ። እነሱ ጨረቃን እያጠኑ ይገኛሉ። ሆኖም ሃይድሬሽን የምንለው ወይም ደግሞ ቅዝቃዜ ነገር እንዳለ ይታወቃል። ግን ያ ከውሃ ይሆን ወይም ስ ከተለያየ ውሃን ከሚመስሉ ሞለኪሎች የመጣ እንደሆነ በእርግጥ አይታወቅምና ጨረቃ ላይ ያለ ውሃ በእርግጥ ውሃ ነው መጠኑም ይሄ ነው የሚል ህዋ ተመራማሪዎች ላይ አንድ የሆነ ሀሳብ ሰርጾ አይገኝም። ይሄ ጥናት ገና ኦንጎንግ ነው። አሁን እየሄደ ያለ ነገር ነው። እሱ ጥናት አስፈላጊ ነው እንዳልኩ ቅድም፣ እንደ እርጥበት ብንለው እንደ እርጥበት ነገር የምንለው ቢኖር ያ ግን ከውሃ ላይ ይሆን ስለሚችል አሁን ያለውም ኢንስትሩመንቶች በብዛት ያንን የሚያሳዩ ስላልሆነ አዳዲስ ኢንስትሩመንቶች አሁን ፈንድ እያደረገ እነዛ ኢንስትሩመንቶች እንዲሰሩ ያደርጋል። የሚሰራውን ስራ ናሳ ፈንድ የሚያደርጋቸው ስራዎች ናቸው። ለዚህ በጣም ብዙ ሪሶርስ ተሰጥቶ ነው የምንሰራው። በተለያየ ቦታዎችም የተለያየ ስራዎች ይሰራሉ። ግን መጨረሻ ላይ የተሻለው እና በተለያየ ምዘና የተሻለው የሆነው ለጨረቃ ጉዞ ላይ ሲደረግ ተመርጦ እንዲወሰድ ይደረጋል። እኛ ለዛ ስራ አሁን ትልቅ ብዙ ጊዜያችንን እንዲሁም የተለያየ ቴክኒካል ነገሮች ላይ ያጠፋሉ። ጨረቃ ላይ ውሃ መኖሩን ለማወቅ ምድር ላይ ሆኖ መፈተን ይቻላል። እንደ መሳሪያውን በምንድን ነው የታወቀው? ውሃን ማመልከት ይችላል ተብሎ መሬት ላይ ተሆኖ የተነገረበት ምክንያቱ እንዴት ነው? በጣም ጥሩ ጥያቄ ነው። ከመሬት ሆነን ግራውንድ ቴሌስኮፕ የሚባሉ መሳሪያዎች አሉ። ከመሬት ሆነን ዲሾችን በመጠቀም ጨረቃን በማየት ጨረቃ ውስጥ ምን አለ የሚል ጥናት ማድረግ እንችላለን። ችግሩ ምንድን ነው በእኛና በጨረቃ መካከል ብዙ የውሃ ሞለኪሎች አሉ ወይም የውሃ ንጥረ ነገሮች አሉና፣ በዛ ምክንያት ከዚህ ሆነን እዛ ማየት ይከብዳል። ስለዚህ እዛ መሄድ አለብን፣ ውሃ እዛ እንዳለን እንደሌለ ለማወቅ። መሳሪያዎቹ እንዴት ነው የሚያውቁት ላልከኝ ጥያቄ እኛ የሉና የጨረቃን ኤንቫሮንመንት ሚሚክ የሚያደርግ ወይንም ደግሞ አስመስሎ የሚሰራ ላብራቶሪ አለን። በዛ ላብራቶሪ ውስጥ የጨረቃን ኤንቫይርመንት የሚካርገን ጨረቃ ያላትን ከባቢ አየር ሰርተን ጥናቶቹን በትክክል እናጠናል እና ከናሳ ዋናው ከሚያረጋቸው ነገሮች አንዱ ከመላኩ በፊት ለጨረቃ ያለውን ነገር እዚሁ ምድር ላይ አጥንተን ስንልከው ያንን ግብአት ኦልሬዲ ይዞ ነው የሚሄደው። በዛ መሰረት ዴታ ሲልክልን በጣም በፉል ኮንፊደንስ ከመቶ ፐርሰንት እርግጠኛ ሆነን ነው ያንን ዴታ የአፋን ኦሮሞ ክፍል ጋዜጠኛ የሆነው ባልደረባችን በፍቃዱ መረዳና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ ውስጥ የጨቅላ ሕጻናትን ሕይወት ከሚቀጥፉ ነገሮች የመጀመሪያው የመተንፈሻ አካላት ችግር ነው። በተለይም ደግሞ ከክረምቱ ጋር ተያይዞ በቤት ውስጥ ከሚነዱ ከከሰል ጭሶች እንዲሁም ደግሞ ከጊዜ ወደ ጊዜ እየተለመደ ከመጣው በቤት ውስጥ ሽሻን መጠቀም ጋር ተያይዞ ይሄ ችግር እየተባባሰ መሆኑን እንዲሁም ደግሞ ለድንገተኛ ሞት ህጻናትን እየዳረገ መሆኑን ባለሙያዎች ይናገራሉ። ዶክተር መሐመድ በሽር በዚህ ዙሪያ በማህበራዊ ሚዲያ ላይ ግንዛቤ ለመፍጠር በመጻፍ ይታወቃል። ከዶክተር መሐመድ ጋር ቆይታ አድርጌ ነበር። ቆይታችን ዶክተር መሀመድ ራሱን ከሚያስተዋውቅበት ይጀምራል። ዶክተር መሀመድ በሽር እባላለሁ በጅማ ዩኒቨርሲቲ የህጻናት ሕክምና ክፍል ውስጥ መምህር ነው። እሺ ዶክተር በድጋሚ እንግዲህ ጥሬን አክብረ ስላገኘው ደስ ብሎኛል። ዛሬ እንግዲህ የምናወራው ከህጻናትና መተንፈሻ አካላት ጋር በተያያዘ ስላለ ችግር ነው። ግን ጠቅለል ባለመልኩ ወደዛ ከማለፋችን በፊት ህጻናት ላይ በብዛት የሚታዩ በሽታዎች ምንድን ናቸው? አሁን እንግዲህ እንደዚህ ታዳጊ አገሮች እንደኛ አይነቱ በኢትዮጵያ ውስጥ እድሜያቸው ከአምስት አመት በታች ያሉ ከሚያጠቃቸው አንደኛው የሚባለው አንደኛም ገዳይ ኒሞኒያ የሚባለው ነው። የመተንፈሻ ችግር ነው። የመተንፈሻ አካል ኢንፌክሽን ነው። ቀጥሎ ያለው ተቅማጥ በሽታ ያለ ይሄዳል። ግን በዋነኛነት ከገዳይም በሽታ የሚቀመጠው ኒሞኒያ የሚባለው ነው። የመተንፈሻ አካል ኢንፌክሽን ነው። ወቅቱም የክረምት ወቅት ከመሆኑ ጋር ተያይዞም እጅግ ብዙ የመተንፈሻ አካላት ችግር የሚያጋጥማቸው ጨቅላ ሕጻናት እንዳሉ ይታወቃል። እስቲ ስለ ችግሩ ጥልቀት ከዚህ ከመተንፈሻ አካላት ጋር ተያይዘው ያለው ችግር ስፋት ምንድን ነው? አሁን እንግዲህ በብዛት የመተንፈሻ አካል የሚባሉት ሊያጋልጡ የሚችሉ ከኛ ያልሆነው ርዜቤ ማንኛውም በቤት ውስጥ የሚወጡ ማንኛውም ከየትኛውም ቦታ ጭሶች ካሉ እነዚያ ጭሶች ስሞኪንግ ኤክስፖዘር ነው የሚባሉት። እነዚህ ዋነኛ ሪስክ ፋክተር ናቸው። እነዚህ ከምግብ ማብሲያ ሊወጣ ይችላል፣ ከከሰል ሊሆን ይችላል። ክረምቱን ተያይዞ ብዙ ቤተሰብ ከሰል መጠቀም ባህሪ ስላለ እንደዚህ አልፎ አልፎ በከተማዎች እዛ ደግሞ የሚጨሱ ቤተሰብ ውስጥ አጫሽ ካለ ከሲጋራ የሚወጡ ከስሞቱ ጭሶች ሊሆኑ ይችላሉ። አሁን አሁን ደግሞ እንደዚህ በከተማ አካባቢ በብዛት እየተለመደ የመጣው ሺሻ የሚባለው ቤት ውስጥ የሚጨፍ ጭሶች ናቸው። እነዚህ ናቸው የቱ አጋላጭ ሰዎች። ክትባት ጋር የሚገናኙ ናቸው ብዙዎቹ ሳምባ ምች የሚያመጡት ባክቴሪያ በመከተብ መከላከል የምንችላቸው ስለሆነ ቤተሰብ ልጁም ያው እድሜውን ቀጠሮን በጠበቀ መልኩ ክትባት እንዲከታተል እና የተመጣጠኑ ምግቦች እንዲሰጡ ነው። የችግሩ ስፋት ግን ምን ያህል ነው? ለምሳሌ አሁን እናንተ በምታዩበት ጊዜ ከዚህ በፊት የተሰራ ጥናትም ካለ የዘልስ ነገር ይንችላለ ምን ያህል ሕፃናቶች ይመጣሉ በዚህ ጉዳት? ብዙ ጊዜ እንግዲህ እኛ የዓለም የጤና ድርጅትን ያጠና ልጆች ጋር በተገናኘ የተጠኑ ጥናቶች አሉ። እንደዚህ አሁን ብዙ ጊዜ በተደጋጋሚ እንደዚህ የሳምባ ምች ኒሞኒያ የሚባለው ይዟቸው ሲመጣ አንዱ ቼክ የምናደረገው ውስጥ ኢንዶር ኮሊዥን አለ የሚለውን ከቤት ውስጥ የሚወጣው ስሞኪንግ ጭስ አለ የሚለውን ነው ችግር እናደርገው። ይሄም ሲጋራ የሚያጤስ ካለ ቤት ውስጥ አሁን ደግሞ ሽሻ በጣም ተንሰራፍቶ ነው የምናገኘው በብዛት ከሽሻው ጋር በተገናኘ ሽሻም ሆነ ሲጋራም ከሰልም ቢሆን የሚለቁት መርዛማ ንጥረ ነገር ኬሚካል ስላለ እነዛ ካርቦን ሞኖክሳይድ ይባላለ ከቱቦ ጋር በተያያዘ የሚወጡ መርዛማ ንጥረ ነገሮች ካርቦን ሞኖክሳይድ፣ አርሴኒካሲድ፣ ሊድ እንደዚህ የሚባሉ ብዙ ኬሚካሎች አሉ። እነዛ በቀጥታ ልጆች ላይ ባሳርፍም እዛው የሚጤሰው አካባቢ ላይ የሆኑ አካላት ላይ ሁሉ በተዘዋወሪ አየር ሲንቢኝር በሚተነፍሱ ሰዓት የሚጤሰውን ጤስ መማጋቸው ስለማይቀር እነዛ ጤና ጎጂ የሆኑ ኬሚካሎች ወደ ሳንባቸው ወደ መተንፈሻ አካላቸው ይገባል። እነዛ ላይ ሆን ዛት በግሩፕ የሚጤስ ነው። ልጆቹም እዛው ጤስበት ቦታ ላይ የመቆየት ዛው የሆን አዝማሚያ ስላለ ከቀላል ጉዳት አንስቶ ቀጥታ በልጆች ዙሪያ ካወራው አይነስ ከማቃጠል፣ ማቃጠል፣ ራስ ምታት ካርቦን ሞኖክሳይድ የሚባል ኬሚካል ስላለው እሻውንም ፕሮግራም ለማካሄድ ማቀጣጠያው ከሰል ስለሆነ ከከሰሉ የሚወጡ ኬሚካሎች አሉ። ከቱንባውም የሚለቀቁ ኬሚካሎች አሉ። እነዛ ህጻናቶቹ ላይ ጨቅላ ጣን ከሆነ ድንገት ሰደን ኢንፋንት ዴዝ የሚባለው አለ ድንገተኛ የሞት አደጋው ሁሉ እስከማስከተ የአተነፋፈስ ችግር መዛባት መፍጠር ነዛ ኬሚካሎች የመተንፈሻ አካላት ላይ ሄደው ትክክለኛ ተግባሩን ይከውን በማድረግ ልጆቹን ለተደጋጋሚ ኢንፌክሽን የመቃለክላቸውን ይጨምራል። እናት ደግሞ ምታጨስ ከሆነ ቀኑን ያልጠበቀ ውርጃ፣ ክብደታቸው ያነሱ ልጆች፣ የመተንፈሻ ችግር ያለባቸው እነዚህ እነዚህ ችግሮች ያላቸው ይመጣሉ። አልፎ አልፎ ደግሞ ካርቦን ሞኖክሳይቱ በጣም ሲጨምር ከድንገተኛ ሞት ድረስ እንደዚህ በስራም ላይ ይገጥሞላል። በብዛት ግን ፓሲቭ ስሞኪንጉ ሎንግ ተርም ላይ እንደዚህ አለርጂ የማምጣት የአይን አለርጂ አስማ የመጋለጥ እድላላቸው እንደዚህ የሚጤስበት የሚያድጉ ልጆች፣ ሌላ ደግሞ ኒሞኒያ ሲቪ እነዚህ መጋለጥ እድላቸው ትልቅ ነው። ወላጆች እንግዲህ ምን አይነት ምልክቶች ሲያዩ ነው በአስቸኳይ ወደ ሐኪም ቤት ወይም ደግሞ ወደ ባለሙያ ማምጣት ያለባቸው? አሁን በብዛት ብዙ ቤተሰብ እንደዚህ ስ አለ ብሎ ያለመናገር እንትን አለ ግን በብዛት የሚያመጧቸው ልጃቸው ሲታፈን ነው። ሲያስላቸው እንኳን በብዛት አይነቱ አየር የማጥራት ኢንፌክሽኑ ከባድ ሆኖ ማወደ ማቃሰት፣ አተነፋፈስ መስጠን እንደዚህ መደረጃ ልጁ አየር ማጠር ደረጃ ሲደርሰው ይመጣሉ። ዋናውን ሕክምና ከረዳናቸው በኋላ አጋላጭ ነገሮች በምንፈልግ ሰዓት የምናያቸው ነገሮች ምንድነው? የአመጋገቡን ስርዓት፣ ክትባት በአግባቡ ሙሉ ጨርሷል፣ የቤት ውስጥ ጭስ አለ፣ ከማንኛውም ከከሰል ሆነ ምግብ እንዲ የሚያበሱት ቤት ውስጥ ሚያጭስ አለ። ይህን ነገር በብዛት ግልጽ ሆኖ ያለመናገር ቢኖረው በተዘዋዋሪ እንደዚህ ስጠይቂያቸው ይህን ነገር እናገኛለን። ያው ለጤና ጠንቅ እንደሆነ እንነግራለን። የሚያቆሙም ሊኖሩ ይችላሉ። ማቆሙ አሉ ይ ያለ ምን አይነት ጥንቃቄዎች ናቸው ህብረተሰቡን ማድረግ ያለበት? ግንዛቤ ለማስጨበጥስ ምን መደረግ አለበት? ይህን ግንዛቤ እንግዲህ በቀጥታም በማስተማር ሊመጣ ይችላል። አሁን በቅርብ በቅርብ ደግሞ አንዳንድ ሀገራት ላይ ይሄ የቱርባኮ ስሞኪንጉን የሺሻ ጋር በተገናኘ በጣም ከመስፋቱ አኳያ አንዳንድ ማህበራዊ ህጎች እንደዚህ ፐብሊክ ኤርያ ላይ ሰው የሚበዛበት ኤርያ ላይ እንዳይቀረጽ በማብዛት እንደዚህ ገብለቤት ሰው አዌርነስ በመፍጠር የተለያዩ ስቃሴዎች አሉ። በሜንስ ሚዲያም በማስተማር እነዚህ ነገሮች ፐብሊክ ኤሪያ ላይ እንዳይጨሱ በማድረግ ጀመሩ አሉ። ስለጆች ኖርማሊ እንግዲህ በክትትል ወቅት ሲመጡ እነዚህ ነግራሉ። ህፃናት በማይደርሱ ወይ ደግሞ ከቤት ውጭ ጨርሰው እንዲጠቀሙ የሚያጤሱትንም እንዲያቆሙ ወደ ባለሙያ የመዳት ነገር እንሰራል። እሺ ዶክተር፣ በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረ ቆይታ። እሺ እኔ ማመሰግናለሁ በጣም። በትላንትናው ዕለት የኢትዮጵያን ቀን በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ሲልቨር ስፕሪንግ ከተማ ውስጥ ተከብሮ ውሏል። በየአመቱ የሚካሄደው የኢትዮጵያውያን የኢትዮጵያውያን ቀን የማህበረሰብ ማዕከል በሜሪላንድ ወይም ደግሞ የኢትዮጵያውያን ማህበረሰብ ማዕከል በሜሪላንድ እማሜ አማካኝነት የተሰናደው የሙዚቃ የባህል እንዲሁም ደግሞ የፈንድሬዚንግና የገቢ ማሰባሰቢያ መርሃ ግብር ነሐሴ 29 2014 ዓም በኢትዮጵያን አቆጣጠር እንዲሁም ደግሞ በፈረንጆቹ ሴፕቴምበር 4 2022 ዓም ትላንት እሁድ ለት ከጠዋቱ አራት ሰዓት እስከ ምሽቱ ሶስት ሰዓት ድረስ ሲከበር ውሏል። በእለቱም በስፍራው የኢትዮጵያውያን ባህላዊ ምግቦች ቡና እንዲሁም ደግሞ ኢትዮጵያ ባህላዊ አልባሳትና የእደ ጥበብ ውጤቶች ለገበያና ለእይታ ቀርበዋል። ኢትዮጵያና ትውልድ ኢትዮጵያውያን መርሃ ግብሩን ታድመዋል። እለቱ ለብዙ ኢትዮጵያውያን ባህላቸውን የሚያሳዩበትና የሚገናኙበት እንዲሁም ደግሞ እሴታቸውን የሚዘክሩበት ሆኖ አልፏል። ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን ኢትዮ ሳትላይ በሳተላይት እንዲሁም ደግሞ በቪ አምሃሪክ ፌስቡክ ገጽና ድረ ገጽ ላይ ታገኛችኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። አስተያየትና ጥያቄዎቻችሁንም እዛው ላይ አድርሱን። አሁን ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ ይቀጥላል። ኢትዮጵያ ለአፍሪካ አገራት ሻምፒዮንሺፕ ቻን ውድድር አልፋለች። ለውድድሩ ለማለፍ ከሩዋንዳ ጋር የመጨረሻ ዙር የመልስ ጨዋታዋን ቅዳሜ ለት ያደረገችው ኢትዮጵያ ሩዋንዳን አንድ ለዜሮ በማሸነፍ በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ አገራት ሻምፒዮንሺፕ ቻን ውድድር ማለፏን አረጋግጣለች። በኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ የእግር ኳስ መጫወቻ ስታዲየም ካለመኖሩ ጋር ተያይዞ የኢትዮጵያ ብሔራዊ ቡድን በሜዳው ያደርግ የነበረውን የመጀመሪያውን ጨዋታ አርብ ነሐሴ 20 በታንዛኒያ ዳሬ ሰላም አድርጎ ዜሮ ለዜሮ በሆነ የአቻ ውጤት ነበር የተለያየው። በሩዋንዳው የመልስ ጨዋታ ደግሞ በሀያ ሁለተኛው ደቂቃ ላይ ዳዋ ውቴሳ ባስቆጠረው ብቸኛ ጎል አንድ ለዜሮ በማሸነፍ በዚሁ የድምር ውጤት ለቻን ማለፍ ችሏል። የ2023 የቻን ውድድር እንደ ጎርጎሮሳውያኑ ከቀጣዩ ጥር ስምንት እስከ የካቲት አምስት በአልጄሪያ አስተናጋጅነት ይካሄዳል። ከ2007 ጀምሮ በየሁለት ዓመቱ በሚካሄደው በዚህ ውድድር አስራ ስምንት ሀገራት ይሳተፋሉ። ሀገራቸውን በመወከል በውድድሩ የሚሳተፉት ደግሞ በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ ናቸው። የዳኞችን ስህተት ለመቅረፍ በሚል ተግባራዊ የሆነው ቫር በእንግሊዝ ሌላው ዝግብ አስነስቷል። ባለፈው ሳምንት በተለይም ቅዳሜ ዕለት በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች የመሀል ዳኞች በቪዲዮ በመታገዝ ወይም በቫር እይታ የሰጧቸው ውሳኔዎች አነጋጋሪ ሆነዋል። በተለይ ቼልሲ ከዌስትሃም እንዲሁም ኒውካስል ከክሪስታል ፓላስ ጋር ባደረጓቸው ጨዋታዎች ዌስትሃምና ኒውካስል ያስቆጠሯቸው ጎሎች በቫር መሻራቸው ብዙዎችን ያነጋገረ ክስተት ሆኗል። ሁለት ለአንድ እየተመራ የነበረው ዌስትሃም በዘጠነኛው ደቂቃ ላይ ያስ የሚያስቆጠረው የአቻነት ግብ እንዲሁም ዜሮ ለዜሮ በተጠናቀቀው የኒውካስልና የክሪስታል ፓላስ ጨዋታ የፓላስ ተከላካይ በራሱ መረብ ላይ ያስቆጠረው ግብ ከጸደቁ በኋላ በቫር ተሽረዋል። ሁለቱም ግቦች የተሻሩት በበረኞች ላይ ጥፋት ተሰርቷል በሚል ነው። ይሁን እንጂ የጎሎቹ መሻር የተሳሳተ ውሳኔ እንደሆነ በብዙዎች ታምኗል። የዌስትሃሙ አሰልጣኝ ዴቪድ ሞየስ በቼልሲ ላይ ያስቆጠሩትን ጎል መሻር አሳፋሪ ውሳኔ ሲሉ ገልጸውታል። የኒውካስሉ አሰልጣኝ ኤዲ ሀውም እንዲሁ ፍጹም የሆነ ንጹህ ጎል እንደተሻለባቸው በ መግለጽ ዳኛው በቫር በመታገዝ ባሳለፈው አወዛጋቢ ውሳኔ ክለባቸው የነበረውን የማሸነፍ እድል መቀልበሱን በመግለጽ ተችተዋል። ፕሪምየር ሊጉ በእነዚህ ሁለት ጨዋታዎች የተሻሩትን ጎሎች በአስቸኳይ ለማጣራት የፕሮፌሽናል ዳኞችን ማህበር ጠይቆ ጥያቄው ተቀባይነት ማግኘቱን የእንግሊዝ ሚዲያዎች ዘግበዋል። ማህበሩ አወዛጋቢዎቹ ውሳኔዎች ስህተት መሆናቸውን እንደተቀበለም ነው የተዘገበው። ሊጉ ከፕሮፌሽናል ዳኞች ጋር በመሆን ውሳኔውን ካጣራ በኋላ ምን እርምጃ ሊወሰድ እንደሚችል ግን የተባለ ነው i got lum ፖል ፖግባ ወንድሙን ጨምሮ ታጥቀው ለሚዝቱበት ግለሰቦች 100,000 ዩሮ መክፈሉን ተናገረ። ፈረንሳዊው የመሀል ሜዳ ተጫዋች ፖል ፖግባ ዛቻ እየተፈጸመበት መሆኑን ለፖሊስ ማመልከቱን ተከትሎ የፈረንሳይ ፖሊስ ምርመራ በማድረግ ላይ ነው። ፖሊስ ባለፈው ሳምንት ምርመራ መጀመሩን ካሳወቀ ከ24 ሰዓታት በኋላ ፖግባ ወንድሙ ለሚገኝበት አንድ ታጥቆ የተደራጀ ቡድን 100,000 ዩሮ መክፈሉን አሳውቋል። የፈረንሳይ ፖሊስ እንዳለው የታጠቀው ቡድን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በነጻ ዝውውር ጁቬንቱስን የተቀላቀለውን ፖግባን 13 ሚሊዮን ዩሮ እንዲከፍል ጠይቋል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት ነበር። ለምርመራው ቅርበት ያለው አንድ ባለስልጣን ፖግባ ከዚህ ቀደም 100 ሺህ ዩሮ ለቡድኑ መክፈሉን ለመርማሪዎች እንደገለጸ አሶሽየትድ ፕሬስ ዘግቧል። ከፈረንሳይ የወጡ ዘገባዎች እንደሚያመለክቱት ደግሞ አማካዩ ክፍያውን የፈጸመው ሀገሩ ለነበረባት ዓለም አቀፍ ማቀፍ ጨዋታ ፓሪስ በነበረበት ወቅት በመጋቢት ወር ጭንብል በለበሱ ታጣቂዎች ዛቻ ከደረሰበት በኋላ በቀጣዩ ወር ሚያዚያ ውስጥ ነው። የታጠቀው ቡድን ቱሪን በሚገኘው የጁቬንቱስ ማሰልጠኛ ማዕከልም ተገኝቶ የገንዘቡን ጥያቄ ያቀረበ ሲሆን ወንድሙ በቡድኑ ውስጥ እንዳለ ፖግባ ተናግሯል ሲሉ የፈረንሳይ መገናኛ ብዙሀን ዘግበዋል። የእንግሊዝ ፕሪምየር ሊግ በክረምቱ የተጫዋቾች ዝውውር ያወጣው ወጪ በክብረ ውሰንነት ተመዝግቧል። የክረምቱ የዝውውር መስኮት ሐሙስ ምሽት ማንቸስተር ዩናይትድ ብራዚላዊውን የክንፍ ተጫዋች አንቶኒን ከአያክስ ባስፈረመበት የ82 ሚሊዮን ፓውንድ ክፍያ ፍጻሜውን አግኝቷል። በክረምቱ የዝውውር ገበያ የፕሪምየር ሊጉ ክለቦች በአጠቃላይ ወደ 1.9 ቢሊዮን ፓውንድ ለተጫዋቾች ዝውውር ወጪ ያደረጉ ሲሆን ይህም በአንድ የዝውውር መስኮት ወጪ የተደረገ በታሪክ ከፍተኛው ገንዘብ ሆኖ ተመዝግቧል። እስካሁን በክብረ ወሰንነት የተያዘው በ2017 ወጪ የተደረገው 14 ቢሊዮን ፓውንድ ሲሆን በአውሮፓ ደረጃም ክብረ ወሰን የነበረው ይህ የዝውውር ገንዘብ ዘንድሮ በራሱ በፕሪምየር ሊጉ ተሰብሯል። በፕሪምየር ሊጉ የሚሳተፉት ሀያ ክለቦች አጠቃላይ ወጪ ካለፈው ክረምት የ1 ቢሊዮን ፓውንድ ወጪ ጋር ሲነጻጸር በ67 በመቶ ከፍ ብሏል። ከሊጉ ሀያ ክለቦች መካከል ዘጠኙ በክረምቱ ከ100 ሚሊዮን ፓውንድ በላይ ለተጫዋቾች ግዥ ያውጥተዋል። ፕሪምየር ሊግ ክለቦች የክረምቱ ወጪ የስፔን ላሊጋ፣ የጣሊያን ሴሪያ ና የጀርመን ቡንደስሊጋ ክለቦች በጋራ ካወጡት ወጪ የላቀ ነው። በዝውውር መስኮቱ ከ250 ሚሊዮን ፓውንድ በላይ ያወጣው ቼልሲ በፕሪምየር ሊግ ታሪክ በአንድ የዝውውር መስኮት ከፍተኛ ወጪ ያወጣ ክለብ ሆኗል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ተመልካቾቻችን በምሽቱ መሰናዶቻችን እንደተጽናናችሁ እንደወደዳችሁት ተስፋ እናደርጋለን። ስናስተናግዳችሁ ያምሽ ነው ኤደን ገረመው፣ መሰናዶን የመራው ኤልያስ አስማራ ደግሞ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ላይ ለጋቢና ቤ እያላችሁ በቢያ መሀሪ ፌስቡክ ገጽ ላይ ማለት ነው። እዛ ላይ እንድታደርሱ እንጋብዛለን። ከእኛ ጋር ስለቆያችሁ እያመሰገንን በዚህ እንሰናበታለን። ጤና ይስጥልኝ።